ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፈው ፕሮግራማችን ጀመረ። እንደምን አመሻችሁ፣ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ ሰኔ አራት 2013 ዓ ም ፕሮግራማችንን እናቀርባለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳኒቱ ሳዬ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታየ ነኝ የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ውሳኔ ሕዝብ እንዲራዘም መወሰኑን የዳውሮ ዞን የኮንታ ልዩ ወረዳ አስተዳደር፣ የምዕራብ ኦሞ ዞን አስተዳደርና የውሳኔ ህዝብ አስፈጻሚ ኮሚቴ ተቃወሙ። የድምፅ መስጫው ቀን ተራዝሟል መባሉ ያልታሰብና ዱብዳ ነገር በመሆኑ በሕዝብ ዘንድ ቅሬታ ፈጥሯል ሲሉ ለአሜሪካ ድምፅ የተናገሩት የአካባቢው የመንግስት አካላት ምርጫው ቀደም ሲል በተያዘው የጊዜ ሰሌዳ መሰረት እንዲከናወን አሳስበዋል። ውሳኔ ህዝብ በሚከናወንባቸው የምርጫ ክልሎች በጸጥታ ችግር የተነሳ ድምፅ የማይሰጥባቸው የምርጫ ክልሎች በመኖራቸው ህዝበ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ 1 2013 ዓ.ም ይከናወናል የሚል ውሳኔ ማስተላለፉ ተዘግቧል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። በትግራይ ክልል መቀሌ ከተማ ከአንድ ዓመት በላይ ተቋርጦ የቆየው ትምህርት በዚህ ሳምንት መጀመሩን የክልሉ የትምህርት ቢሮ ገለጸ። የትግራይ ክልል የትምህርት ቢሮ ምክትል ኃላፊ ወይዘሮ አስቴሪት ባረክ ሁሉም ትምህርት ቤቶች ዝግጁ ሆነው መከፈታቸውን ለቪኦኤ ገልጸዋል። ይሁን እንጂ ክልል ውስጥ ባለው የጸጥታ ችግር ምክንያትና ለረጅም ጊዜ ተዘግቶ በመቆየቱ የትምህርት ገበታቸው ላይ እስካሁን የተገኙት ተማሪዎች ቁጥር እጅግ አነስተኛ መሆኑን አክለው ገልጸዋል። በዚህም ላይ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይደመጣል። የሰባቱ የዓለም ባለጸጋና ዲሞክራሲያዊ ሀገሮች ስብስብ የቡድን ሰባት የመሪዎች ጉባኤ በዛሬው ዕለት በብሪታንያዋ ኮርንዎል ከተማ ላይ ተከፍቷል። መሪዎቹ ዓለም አቀፉን ጸረ ኮቪድ-19 ዘመቻ ለመምራትና የተሻለ አረንጓዴ ልምላሜን ብልጽግናና ፍትሐዊነት የተላበሰች ዓለምን መልሶ ለመገንባት ትልማቸውን ይዘው ተሰባስበዋል በብሪታንያ አስተናጋጅነት በተከፈተው ጉባኤ የካናዳ የፈረንሳይ የጀርመን የኢጣሊያ የጃፓንና የዩናይትድ ስቴትስ መሪዎች ተገኝተዋል ሌሎችም እንግዶች የአውሮፓ ህብረት ተወካዮች የአውስትሬሊያ፣ የደቡብ አፍሪቃና የደቡብ ኮሪያ መሪዎች የተገኙ ሲሆን የሕንዱ ጠቅላይ ሚኒስትር በርቀት በቪዲዮ አማካይነት ይካፈላሉ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን መደበኛ ጉባኤውን ሲከፍቱ ባሰሙት ንግግር፣ በእርግጥም ይህ እጅግ አስፈላጊ ጉባኤ ነው። ከወረርሽኙ ተሞክሯችን በመማር የፈጸምናቸውን ስህተቶች የማንደግም መሆናችንን ማረጋገጥ ይኖርብናልና፣ ባለፈው የአንድ ዓመት ተመንፈቅ ጊዜ ስህተት ለመስራታችን መቼም ጥርጥር የለውም ብለዋል። ያለፉት የቡድን ሰባት የመሪዎች ጉባኤዎች በተንደላቀቁ ድግሶች፣ ብዛት ባላቸው ተሳታፊዎችና ጋዜጠኞች የታጀቡ እንደነበሩ ሲታወስ የዘንድሮ ግን የሚካሄደው በኮቪድ-19 ምክንያት በእጅጉ በተገደበ ሁኔታ ነው። ለታዳሚው የአፍና አፍንጫ ጭንብል መጠቀም እና በየቀኑ የኮሮና ቫይረስ ምርመራ ማካሄድ እንዲሁም ሌሎችም የጤና ጥበቃ ደንቦች ስራ ላይ የዋሉበት ጉባኤ የኮቪድ-19 ወረርሽኝ ያስከተለው ቀውስ አለማክተሙን ፍንትው አድርጎ የሚያስታውስ ነው ተብሏል። የቡድን ሰባት ጉባኤ በምሽቱ አብይ ርዕስ ዝርዝሩ ይቀርብበታል። የሰባቱ የዓለም እጅግ ባለጸጎች የቡድን ሰባት አባል ሀገሮች ለባለዝቅተኛና መካከለኛ ገቢ ሀገሮች አንድ ቢሊዮን ክትባቶችን እንደሚለግሱ በዛሬው ዕለት ይፋ አድርገዋል። ዩናይትድ ስቴትስ 500 ሚሊዮን፣ ብሪታንያም 100 ሚሊዮን ክትባቶችን እንሰጣለን ሲሉ ቀደም ብለው ቃል ገብተዋል። የብሪታንያው ጠቅላይ ሚኒስትር ይህንን ያስታወቁት ትናንት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለቡድን ሰባት አባል ሀገራት የመዋጮ ግማሽ የሚሆነውን 500 ሚሊዮኑን የፋይዘር ክትባቶችን እንለግሳለን ካሉ በኋላ ነው። ፕሬዚደንት ባይደን ከዓለም አቀፍ አጋሮቻችን ጋር ሆነን በመስራት ዓለም ከወረርሽኙ እንዲላቀቅ እንመራለን ሲሉ ተናግረዋል። በተሳካው የክትባት መርሃ ግብር ምክንያት አሁን ላይ ክትባት ለሚያስፈልጋቸው ሀገሮች ማጋራት የምንችለው ብዙ ክትባት አለን ያሉት የብሪታንያው ጠቅላይ ሚኒስትር ይህንንም በማድረጋችን ወረርሽኙን ጨርሶ ለማስወገድ ትልቅ እርምጃ ተራምደናል ብለዋል። ዩናይትድ ስቴትስ ከመጪው ነሐሴ ወር ጀምሮ ክትባቶቹን መላክ ትጀምራለች ያሉት ፕሬዝደንት ባይደን አምራቹ ድርጅት ክትባቶቹን እንደለቀቀ በቶሎ ይላካሉ ነው ያሉት። ፕሬዝደንቱ አክለውም 200 ሚሊዮን ክትባቶች እስከ ጎርጎርሳውያኑ 2021 ማብቂያ፣ 300 ሚሊዮኑ ደግሞ በቀጣዩ 2022 እንደሚሰጥ አስታውቀዋል። ባይደን ይህ ልገሳ በልዋጩ ምንም የሚጠይቀው ነገር የለም ብለዋል። የተቀሩት የቡድን ሰባት አባል ሀገሮች ምን ያህል ክትባት ለሌሎች እንደሚያዋጡ የሚታወቅ ነገር የለም። አብዛኞቹ ሀገሮች ክትባቱን ለሕዝባቸው ማዳረሱ ላይ በተለያየ አቋም ላይ የሚገኙ ሲሆን ጃፓን እና ካናዳ እስካሁን አስር በመቶ የሚሆነውን ሕዝባቸውን ብቻ በማዳረሳቸው ለጋሽ ለመሆን የሚያስችላቸው አቋም ላይ እንደሌሉ ተነግረዋል። ዩናይትድ ስቴትስ ክትባቶቹን ለመለገስ በገባችው ቃል ኪዳን አማካይነት ከዚህ ቀደም ክትባቶቹን እየሰበሰበች እያከማቸች ነው ከሚለው ወቀሳ እንደምትገላገል ተስፋ ጥላበታለች። ይህ በዚህ እንዳለ ዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ሲዲሲ በሀገሪቱ አስር ወረዳዎች ላይ አትኩሮ ባጠናቀረው አዲስ ሪፖርት በአውሮፓውያን ባለፈው 20 20 ዓመተ ምህረት ከመጋቢት እስከ ግንቦት ወር በነበረው ጊዜ ከቀደሙት ሁለት ዓመታት ጋር ሲነጻጸር በኮቪድ-19 ወረርሽኙ ምክንያት መደበኞቹን የበሽታ መከላከያ ክትባቶች የተከተቡ ህጻናትና ታዳጊ ልጆች ቁጥር በእጅጉ ማሽቆልቆሉን አሳሰበ። በዚህም የተነሳ አለ ሲዲሲ ህጻናቱና ታዳጊዎቹ ልጆች ለመከላከል ለሚቻሉ እንደ ኩፍኝና የልጅነት ልምሻ ፖሊዮ የመጋለጥ አደጋ ተደቅኖባቸዋል። ከዚያ በቀጠሉት ከሰኔ እስከ መስከረም በነበሩት ወራት ውስጥ መደበኛ ክትባቱን የወሰዱ ህጻናት ቁጥር ጨምሮ የታየ ቢሆንም ቀደም ባለው ጊዜ ያልተከተቡትን ባዳረሰ መጠን እንዳልሆነ ሲዲሲ አያይዞ ጠቁሟል። ሲዲሲ በዚህ አዲስ ጥናታዊ ሪፖርቱ የጤና ጥበቃ ተቋማት ያሏቸውን ታካሚ ሕፃናት በሙሉ የመደበኛ ክትባት ማስረጃዎቻቸውን ተከታትለው በጊዜው ያልተከተቡ ካሉ ቤተሰቦቻቸውን በማሳወቅ እንዲከተቡ ያደርጉ ዘንድ አሳስቧል። የዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሠረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ዛሬ ወደ 175 ሚሊዮን ተጠግቷል። አሁንም በቫይረሱ ተጋላጭ ብዛት ትልቁ ነሐዝ በያዘችው በዩናይትድ ስቴትስ 33.4 ሚሊዮን ሲሆን፣ ቁጥሩ እጅግ እየጨመረ በሚገኝበት በህንድ ከ29 ሚሊዮን እንዳለፈ መረጃው ያሳያል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ትዊተርን ከሀገሯ ማገዷን ዩናይትድ ስቴትስ አወገዘችው። የማህበራዊ መገናኛው ትዊተር የናይጄሪያው ፕሬዚደንት መሐማዱ ቡሃሪ በገጻቸው ያሰፈሩትን ጽሁፍ ማንሳቱን ተከትሎ የናይጄሪያ መንግስት የወሰደውን እርምጃ ዩናይትድ ስቴትስ በዲሞክራሲ ስርዓት ውስጥ ቦታ የሌለው ብላ አውግዘዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ባወጡት መግለጫ ናይጄሪያ እገዳዋን እንድትሰርዝ ጠይቀዋል። የመናገር ነፃነትና በኢንተርኔት መረብም ሆነ በሌሎች መንገዶች አማካይነት የመረጃ ተደራሽነት ለአንድ ሀገር ብልጽግናና ዲሞክራሲ መሠረቱ ናቸው ብለዋል ኔድ ፕራይስ። የናይጄሪያ መንግስት በትዊተር ላይ የወሰደውን እርምጃና በማህበራዊ መገናኛው ሲጠቀሙ የሚገኙ ናይጄሪያውያን ይታሰራሉ፣ ይከሰሳሉ ብሎ ማስፈራራቱን ዩናይትድ ስቴትስ እንደምታወግዝ ኔድ ፕራይስ አሳስበዋል። በተጨማሪም የናይጄሪያ የቴሌቪዥን ና የራዲዮ ስርጭት ኮሚሽን ጋዜጠኞች በትዊተር እንዳይጠቀሙ ትዕዛዝ መስጠቱ ዩናይትድ ስቴትስን ያሳሰበ አድራጎት ነው ብለዋል። ከአሁን ቀደምም ዩናይትድ ስቴትስ ባለፈው ሳምንት መጨረሻ ከአውሮፓ ህብረት ከብሪታንያ፣ ከአየርላንድ፣ እና ከካናዳ ጋር ሆና የናይጄሪያን ድርጊት እንዳወገዘች ይታወሳል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 15 መቀመጫዎች ላሉት ለድርጅቱ የጸጥታ ጥበቃ ምክር ቤት መደበኛ ያልሆኑ አባል ሀገሮችን ዛሬ ይመርጣል አልቤንያ፣ ብራዚል፣ ጋቦን፣ ጋና ና የተባበሩት አረብ ኤሚሬቶች ለሁለት ዓመታት የምክር ቤቱ አባላት ለመሆን ያለ ተፎካካሪ በእጩነት ቀርበዋል። በመጨረሻም ዜና እረፍት፣ አንጋፋው የኢትዮጵያ ቋንቋዎችና የሥነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ በዘጠና ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ጌታቸው ከ1950 እስከ 1960ዎቹ በአዲስ አበባ ዩኒቨርሲቲ በሰማያዊ ቋንቋ ጥናት በአማርኛ በግዕዝ ስነ ጽሁፍና ሰዋስው በመምህርነት ያገለገሉ ሲሆን ደቂቀ ስጢፋኖስ፣ አንድ አፍታ ላውጋችሁ፣ ስለ ግዕዝ ስነ ጽሁፍ የተሰበሰቡ አንዳንድ ማስታወሻዎች፣ ባሕረ ሐሳብን ጨምሮ አያሌ መጽሐፍትን ለንባብ ያበቁ ናቸው። ፕሮፌሰር ጌታቸው ኃይሌ በሀገራዊ ጉዳዮች በሚሰጡትም በሳል ሀሳብና ትችት ይታወቃሉ። ፕሮፌሰር ጌታቸው በህይወት ዘመናቸው ላበረከቷቸው ታላላቅ ስራዎች ከተለያዩ ተቋማት በርካታ ሽልማቶችን የተቀበሉ ናቸው። በአውሮፓውያን 1987 የብሪትሽ አካደሚ አባልነት የተሰጣቸው ሲሆን በኢትዮጵያ ጥናቶችና በሴማዊ ቋንቋዎች ምርምር በሚታወቁት በእንግሊዛዊው ምሁር ኤድዋርድ ኡለንዶርፍ ስም የተሰየመ ሜዳሊያ ተሸልመዋል። በ1988 የላቀ ስራ ላበረከቱ ግለሰቦችና ተቋማት እውቅናና ድጋፍ የሚሰጠው የስመጥሩ የመካርተር ፋውንዴሽንን ሽልማት አሸንፈዋል። በ1995ም በኢትዮጵያውያን የተቋቋመው ማህበረ ግዩራን ዘረ ኢትዮጵያ ከምስጋናና ከአድናቆት ጋር ሽልማት ሰጥቷቸዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ጤና ስጥልኝ። ቆንጂትን ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳመጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ዳት ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ ከሰኞ እስከ አርብ አሃዱ ሬዲዮ 94 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪ የስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በእንግሊዝ ኮርንወል በሚደረገው የቡድን ሰባት ሀገራት ጉባኤ መክፈቻ ዋዜማ ዕለት ቀደም ሲል ሲዘዋወር የነበረውን መረጃ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በይፋ አረጋግጠዋል። አስተዳደራቸው ለ92 ዝቅተኛና መካከለኛ ገቢ አላቸው ለተባሉ ሀገራት 500 ሚሊዮን የሚሆን የፋይዘር የኮቪድ-19 ክትባት እንደሚለግስ ተናግረዋል። ከፕሬዚዳንቱ ጋር አብራ የተጓዘችው የዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ዘጋቢ ፓትሲ ውዳክ ስዋራ ያጠናቀረችውን ዘገባ ሀብታሙ ስይም ያሰማናል። የዚህን ዓመት የቡድን ሰባት ሀገራት ጉባኤ ከሚመሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ጋር የነበራቸውን ንግግር ተከትሎ ፕሬዚደንት ባይደን የላቀውን ዜና አብስረዋል። ዩናይትድ ስቴትስ ግማሽ ቢሊዮን ፋይዘር የኮቪድ-19 ክትባትን ትገዛለች፣ ቫይረሱን በመዋጋት ረገድ አንገብጋቢ ሁኔታ ላይ ላሉ ወደ መቶ ለሚጠጉ ሀገራትም ትለግሳለች፣ ነው ያሉት እስከ ጎረጎሳውያኑ 2021 ማክተሚያ ድረስ 200 ሚሊዮን የፋይዘር ክትባቶች ይዳረሳሉ። ቀሪው 300 ሚሊዮን ደግሞ በቀጣይ ዓመት ሰኔ ላይ ይከፋፈላል። ዩናይትድ ስቴትስ በወሩ መጨረሻ ላይ ለማድረስ ቃል ከገባችው የ80 ሚሊዮን ክትባት ድጋፍ ላይ ተጨማሪ ነው ነውን የክትባት ልግስናችን ድጋፍን ለማግኘት ጫና መፍጠርን አሊያም ተሸናፊነትን መቀበልን የሚያካትት አይደለም። ይህንን የምናደርገው ሕይወትን ለማዳን ነው። ይህንን ወረርሽኝ ለመግታት ነው ያሉት ባይደን የቀንደኛ ኢንዱስትሪያሊስት ሀገራት ስብስብ በሆነው በቡድን ሰባት ሀገራት ጉባኤ ዋዜማ እቅዳቸውን ይፋ ማድረጋቸው የሀብታም ሀገራት ስብስብ የሆነው ቡድኑ ፈለጋቸውን እንዲከተል የሚገፋፋ ነው። ባይደን ሀገራቸው ክትባትን ለራሷ ብቻ ታከማቻለች የሚለውን ክስም ውድቅ አድርገዋል። አሜሪካ በእጅጉ ውስን እይታ ያላት እና ራስ ተኮር የሆነች ሀገር አለመሆኗን ለማሳየት እየጣሩ ነው። ይሄ በትራምፕ ዘመን ብቻ ሳይሆን ዩናይትድ ስቴትስ ለብዙ ጊዜ ክትባቱን ባላጋራችበት የወረርሽኝ ወቅትም አሳሳቢ የነበረ ጉዳይ ነው። ስለሆነም ይህንን ለማድረግ የመሪነትን ሚና ለመውሰድ ዓለም አቀፍ ጫና ባይደን ደርሶባቸዋል። የሰማችኋቸው ሌዝሊ ቬንጃ ሙቪ ነው። ቻትሃም በተሰኘው የውጭ ጉዳይ ተቋም የአሜሪካ መርሃ ግብር ኃላፊ ናቸው። ፕሬዚደንት ባይደን ይህንን ይፋ ባደረጉ በሰዓታት ውስጥ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገራቸው በትንሹ መቶ ሚሊዮን ትርፍ ክትባት እንደምትለግስ ቃል ገብተዋል። ዛሬ አርብ በተጀመረው የቡድን ሰባት ሀገራት ጉባኤ ላይ አባላት በቢሊየን የሚቆጠር ክትባት ለመለገስ እንደሚስማሙም ጆንሰን ይጠብቃሉ። የለውጥ አቀንቃኞች የባይደንን እርምጃ በበጎ የተቀበሉት ቢሆንም ሀብታም ሀገራት ዓለምን ለመከተብ ተጨማሪ እርምጃዎችን እንዲወስዱ ይፈልጋሉ። በተለይ ደግሞ ከሚያስፈልጋቸው በላይ ክትባት ያከማቸው ሀገራት። ቶማስ ሃርት ዋን የተሰኘው ድህነትና ተላላፊ በሽታዎችን ለመግታት የሚሰራው ተቋም ኃላፊ ናቸው ናቸው። ሀገራት ለራሳቸው ሕዝብ የክትባት መርሃ ግብሮችን የማፋጠን ግዴታ አለባቸው። አንዳንድ ሀገራት ከሚያስፈልጋቸው በላይ የግዢውን ፈጽመዋል። የተረፋቸውን በእጅጉ ወደሚያስፈልጋቸው ሀገራት የሚያሸጋግሩበት ሁኔታ ላይ መደራደር አለባቸው። የቡድን ሰባት ሀገራት በአፋጣኝ መስማማት የሚገባቸው በዚህ ጉዳይ ላይ ነው ነው ያሉት ቶማስ እነዚህ ክትባቶች ለሀገራቱ የሚዳረሱት ኮቫክስ በተሰኘው የተባበሩት መንግስታት ድርጅት የክትባት ማዳረሻ መረብ አማካኝነት ነው። ይህ እርምጃ የአሜሪካ ታክስ ከፋዮችን 3.5 ቢሊዮን ዶላር ያስከፍላቸዋል። ሁለት ቢሊዮን ዶላሩ ለኮቫክስ ቃል በተገባው የቀደመ የገንዘብ ድጋፍ በኩል ይሸፍናል። ሀብታሙ፣ እናመሰግናለን። አሁን ስለ አማራ ክልል ተፈናቃዮች ጉዳይ የክረምቱ እርሻ ጊዜ ሳይጠናቀቅ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ደቡብ ወሎ የሚገኙ የአማራ ተወላጆችን ቀድሞ ወደ ነበሩባቸው ቀዮቻቸው እንዲመለሱ ለማስቻል የተለያዩ ስራዎችን እያከናወኑ መሆናቸውን የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ዛሬ ገልጸዋል። ርዕሰ መስተዳደሩ ተፈናቃዮቹ የተጠለሉባቸው ቦታዎች ድረስ ሄደው አነጋግረዋቸዋል። መስፍን አራጌ ዝርዝሩን ይዟል። ርዕሰ መስተዳድሩ ዛሬ በደቡብ ወሎ ዞን ኩታበር ወረዳ በሚገኘው ጊዜያዊ የመጠለያ ካምፕ የሰፈሩ ተፈናቃዮችን ጎብኝተው ነበር። ተፈናቃዮቹ ከመንግሥትና ከሕዝብ የተደረገላቸውን እገዛ አድንቀው በተወሰኑ ጊዜያት በሚሰፈርልን አነስተኛ ቀለብ ስራ ከምንቆይ በዘላቂነት የምንቋቋምበት መንገድ ይመቻች የሚል ጥያቄ አንስተዋል። አሁን ይህ ሕዝብ እየተረዳ አይኖርም እና መንግሥት የምን ያህል ዘለቄታ ወደፊት ያለው ነገር ምንድን ነው? ምንስ ይዞልናል? ይህ የሕዝቡም የመንግሥቱም እርዳታ አሁን በቂምና እንትን ላይ ሆን ይችላል ምን ተይዞልናል? ይህ ሁሉ ካምፕ ተቀምጦ ካልተንቀሳቀስና ካልሰራ እንዴት ነው የሚሆነው? በደሴ ዙሪያ እርዳታ በዘመድ እርዳታ፣ በወገን እርዳታ፣ ወገን ደግሞ የእኛ መንጣት በእንባ እያለቀሰን ተቀብሎናል። ግን ከመንግስት እንኳን ቢረዳንም እስከዚህም ነው። አሁንም ለወደፊት መንግስት ምን አየልን፣ የሚታየው ልጅ፣ ወጣት፣ ሴት፣ ገበሬ የሁላ እንደምን ይኖራል? አርሶ አደር ነበረ አሁን ግን በምን ላይ ይኖራል የሚለውን መንግስት ደግሞ ትኩረት አድርጎ ቢመለከተን ጥሩ ነበረ። እንደ ዞኑ አደጋ መከላከልና ምግብ ዋስትና ማስተባ ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ ገለጻ በዞኑ 21683 ተፈናቃዮች አሉ። ከነዚህ ውስጥ 3150ው በሰባት ጊዜያዊ መጠለያ እንዲሰፍሩ ተደርገዋል። ቀሪዎቹ በዘመድ ቤት ተጠልለው ጥቂቶቹን በራሳቸው ተከራይቶ የሚኖሩ እንዳሉ ተነግሯል። ማስተባበሪያ ጽህፈት ቤቱ ተፈናቃዮቹን ለመንከባከብ ጥረት ቢደረግም የመድኃኒት አቅርቦት እጥረት እንዳለ፣ የዕለት እርዳታም በወቅቱ እንደማይቀርብ ለርዕሰ መስተዳድሩ አስረድተዋል። የዕለት እርዳታውን በተመለከተ መቆራረጥ አለ። ዛሬና መካነ ኢየሱስ ላይ ችግር የለም። እውነት ለመነጋገር ከጃሪና መካነ ኢየሱስ ውጭ ያለው ግን የዕለት እርዳታ መቆራረጥ አለ። እዚህ ካምፕ ላይ ብንወስድ እንደመጣችሁ ለማቅረብ ጥረት አድርገናል። ሚያዚያ ወር ላይ፣ ግንቦት ወር ላይ ቶታል ያላቀረቡ አሁን ሰኔ ላይ ገብተናል። ስለዚህ ቀጣይ የሚኖረውም የክረምት ወቅት ስለሆነ እንደ የዕለት እርዳታው በተቻለ መጠን በወቅቱ ሊመጣና ሊደርስ የሚችልበት ሁኔታ ቢፈጠር እንደኔ መልካም ነው ነው። ረዕሰ መስተዳድሩ የተነሱትን እጥረቶች ለማሟላት እንደሚሰራ አረጋግጠዋል። የቀለብ የመሳሰሉት ጉዳዮች አሁኑን እንደሄድኩ ይህንን የሚመራውን መስሪያ ቤት በአስቸኳይ ወደ ቦታው መጥቶ ጉለቱን እንዲሞላ፣ ቀጣይም የሚያስፈልጉ ድጋፎች እንዲያደርግ እናደርጋለን። መድኃኒት እጥረቱን በአስቸኳይ እንፈታለን። አሁኑ በዚህ ሁለት ቀን መድኃኒት እጥረት እንፈታለን። ህክምና በነጻ ነው የሚሰጣቸው። ለህፃናት መደረግ ያለባቸው ነገሮች እንዲደረጉ አስፈላጊውን ድጋፍ እንሰጣለን። እንደዚህ እንደናንተ ደግሞ ሌሎችን አካባቢዎችን ደን እየጎበኘን ያለባቸውን ችግር እንፈታለን። ይሁን እንጂ እንደ አርጎባ ባሉ ወረዳዎች ላይ የሰፈሩ ተፈናቃዮች የመጠለያ አቅርቦት አላገኙም፣ ለከፋ ረሀብ ተጋልጠዋል የሚሉና በማህበራዊ ድረገጽ በ ፎቶ ተደግፈው የወጡ መረጃዎች በአካባቢው የመነጋገሪያ ርዕስ ሆነው ነበር። ችግሩ እንዳለ ቢታወቅም ነገሮች እንዲጋነኑ ተደርጓል ሲሉ ይመልሳሉ። የዞኑ ዋና አስተዳዳሪ ሰይድ መሐመድ ቡድን ልከናል፣ አጣርተነዋል። የተወሰነ ህጻናት አሟቸው ስለነበር ቆላው ደግሞ ወደ አፋር የተጠጋ ጋር ከመሆኑ ጋር ተያይዞ በጣም በረሃማ ስለሆነ ቀን ላይ ህጻናት ሲተኙ በጣም የተጎሳቆሩ የተቸገሩ፣ የተራቡ አማራጭ የሌላቸው አይነት እንድመስል ሆኖ ተነስቷል እንጂ በተጨባጭ የሚበላ የሚጠጣ ስለጠፋ አይደለም እንኳንስ ይህን ያህል ህዝብ አንድ ካምፓስ ያስገቡት አይደለም። በራሱ በተለያየ መንገድ እንደዛ ነገሮች ሊያጋጥሙ ይችላል እና ከሆነው በላይ ረሀብ እንዳለ ችግር እንዳለ ይህንን የደረሱልን ጥሪ የሚያሰሙ ኢንፎርማል በሆነ መንገድ ወይ ደግሞ በተደራጀ መንገድ እገዛ ሳያደርጉ ለፌስቡክ ፍታ የሚጠቀሙ ደግሞ ውስን ሰዎች አሉ። ይህን በማህበራዊ ሚዲያ ለምታንቀሳቀሱ ወንድሞች እህቶችን ሁኔታውን ረጋ ሰከን አርጎ ቁም ነገሩን ሳንስት ብንዘግበው መልካም። የህዝባችን መጎዳት የኛ መጎዳት ነው። ማህበራዊ ሚዲያ ላይ እንደሚዘግቡ ወንድሞች ሴቶች ችግሩ በሆነ ልክ ማንሳታቸው፣ ማስታወሳቸው መሞገታቸውን ግን አቶ ሸት እኛም ወደን መፍትሄ እንሰጣለን። ለአርጎባ ተፈናቃዮች መጠለያ ግንባታ መንግስት አስፈላጊውን ድጋፍ እንደሚያደርግ ርዕሰ መስተዳድሩ አረጋግጠዋል። ከተፈናቃዮቹ ጋር የሰዓታት ቆይታ ያደረጉት አቶ አገኘው መፈናቀሉም ሆነ የሰላም እጦቱ የተዛባ ትርክት ያስከተለው ችግር ነው ይላሉ። እናንተም እንደምታውቁት ኦሮሚያ ስትኖሩ የኦሮሞ ህዝብ ወንድማችሁ ቤታችሁ ነው። አብራችሁ የኖረ ነው። አብራችሁ እየሞተ አብራችሁ እየሰራ አብራችሁ ያደገ ነው ያሉ ህጻናት እዛ አካባቢ ከሚኖሩ ወንድሞቻቸው ጋር አብረው መኖርን ይመርጣሉ። በቋንቋ ይግባባሉ፣ ይነጋገራሉ። አማርኛ የማይችሉ ልጆች አሉ። ለምንድነው ከሀገራችን ያስወጣችሁን የሚሉ የሚጠይቁን ልጆች አሉ፣ ህጻናት። ስለዚህ ይህ አጠቃላይ በተሰራብን ስራ የተፈጠረ ችግር ነው። በሁሉም አካባቢ እኛን የመወጣት አጠቃላይ ዘመቻ ነው። በሚሊዮኖች የሚቆጠር የወሎ የጎጃም የጎንደር ሰው ነው የሚለው የሸዋ ሰው ነው። የመፈናቀል ችግሩ በዘላቂነት የሚፈታው ግን እንደ ርዕሰ መስተዳድሩ አብሮነትን ማጎልበስ ይቻል ነው። በዘላቂነት የመፈናቀልና የሞትን ችግር ለመፍታት ዋናው መፍትሄ አንድነት ነው፣ ወንድማማችንነት ነው። ይህን ህዝብ የምናድነው በህዝቦች መካከል ያለውን ግንኙነት በጣም በማጥበቅ ነው። ስለዚህ ከዚህ አንጻር የምንሰራቸው ስራዎች አሉ። ሁለቱ ክልል መንግስታት በጋራ እየሰራ ነው። በሁሉም አካባቢ የተፈናቀሉ ሰዎችን እንዲመለሱ ኦሮሚያ ክልል ከርዕሰ መስተዳድሩ ጀምሮ ዝግጁ ናቸው። ይሄን ለመስራት አንድ ታስክ ፎርስ አቋቁሞ እየተንቀሳቀሱ ነው። እሱ ግምት ውስጥ አስገብታችሁ ራሳችሁን፣ ስነ ልቦታችሁን አዘጋጁ። ወደ አካባቢ ለመመለስ የሚፈልግ ሰው ሲወስን ተሽከርካሪ ይቀርባል እንሰደዋል። ያልፈለገ ደግሞ ይሄኛው ኑሮ የሚመረጥ ካለ ለተወሰነ ጊዜ ብቻ ነው ማቆየት የምንችለው። መታወቅ ያለበት ነገር በሰፈራ ጣቢያ በካምፕ መኖር የሚቻለው በጣም ለተወሰኑ ጊዜያት ነው። ከኦሮሚያና ቤንሻንጉል ክልሎች የተፈናቀሉትን ጨምሮ በክልሉ ውስጥ በሰሜን ሸዋ ና ኦሮሞ ብሔረሰብ ዞኖች በተቀሰቀሰው ግጭት የተፈናቀሉትን ወገኖች ወደ መኖሪያ አካባቢያቸው የመመለስ ስራ መጀመሩን ያመለከቱት አቶ አገኘሁ በደቡብ ወሎ ዞን የሚገኙትንም ተፈናቃዮች ወደ ቀድሞ ቀያቸው ለመመለስ ስራዎች እየተሰሩ መሆናቸውን ጠቁመዋል። እናንተ ማምረት የለመዳችሁ፣ ምርት ማፈስ የለመዳችሁ፣ ስንት ስራ መስራት የለመዳችሁ ሰዎች እጃችሁን አሳስራችሁ እዚ እዚህ ስትቀመጡ ከሁሉ በላይ የስነ ልቦና ጫና ነው። እዚህ ላይ ነው። ስለዚህ እኔ አሁን የምነግራችሁና የምመክራችሁ ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ባደረግነው ስምምነ መሰረት አካባቢያችሁ ነፃና አስተማማኝ በሆኑት አካባቢዎች የመጣችሁ ሰዎች፣ አንዳንዶቻችሁ በስጋት ነው የመጣችሁ፣ አንዳንዶቻችሁ በተጨባጭ ጣት ደርሶባችሁ ነው የመጣችሁ። ስለዚህ ሰላም የሆነበት አካባቢ ላይ ወደ ቦታችሁ እንድትመለሱ እየተነጋገር ነው ያለ። ይህ ማለት እዛ አካባቢ ችግር ኑሮ ችግር ባለበት ሂዱ እያልን ሰላም መኖሩን ሳናረጋግጥ ወደ አካባቢያችሁ አንመልሳችሁ። ችግር እስካለ ድረስ እዚህ ተቸግረን አብረን እየተጋገዝ እንኖራታለን እንጂ እዛ ሄዳችሁ የሆነ ችግር ይግጠማችሁ አንልም። ነገር ግን የኦሮሚያ ክልል ወረዳ አመራሮችን አግ እንጂ አዎ ለምሳሌ ያሊ ደንጎሮ ወረዳ አመራሮችን አነጋገር የምስራቅ ወለጋ ዞን፣ የምዕራብ ወለጋ ዞን አመራሮችን ወረዳ አመራሮችን አግኝተን አነጋገርን። ስለዚህ እሚሻለው ወደየ አካባቢያችሁ በፍላጎታችሁ ላይ ተመስርታችሁ እንድትሄዱ እንድታስቡ ይሄን ስራ እየሰራን መሆኑ እንድታውቁ ማለት ነው። በተለይ የክረምቱ የእርሻ ወቅት ሳያልፍ ተፈናቃዮቹ ወደ ቀያቸው እንዲመለሱ ጥረት እየተደረገ መሆኑን አውስተዋል። አሁን ክረምቱ ወቅት ነው። ወደ እርሻ ስራ መግባት መቻል አለባቸው። ስለዚህ ክረምቱ ሳያልፍ ቶሎ ወደ እርሻ ስራ ልትመለሱ ከሆነ ወደ ከየአካባቢ አመራር ጋር ተነጋግረን የምትመለሱበት ሁኔታ እያመቻችል እስከምትመለሱ ግን አስፈላጊው የመጠለያ አስፈላጊው የሕክምና አስፈላጊ የዕለት ድረሽ ቀለ 15 ኪሎ ለሚሰጥ ለአንድ ነርስ አለም አቀፍ ስታንዳርዱ 15 ኪሎ እህል ለሚሰጠው እናንተ መስፈር መርዳት የለመዳችሁ ሰዎች በ15 ኪሎ ስንዴ ልትኖራቸ ችግሩም ዳግም ተከስቶ ለሌላ ሰብዊ ቀውስ ምክንያት እንዳይሆን ግን መንግስት በትኩረት እየሰራ መሆኑን አስረድተዋል። እነዚህ በተወሰኑ አካባቢዎች ላይ የደረሰው ችግር ደግሞ እንዳይቸ እንዳይመጣ እንዳይስፋፋ አሁንም እዛ አካባቢ ያሉ ሰዎች ተረጋግተው እንዲኖሩ ስራ እየሰራ ነው። ህግ የማስከበር ስራ እየተሰራ ነው። በተለይ ይህንን ስራ የሚፈጽመውን ጽንፈኛ ኃይል እርምጃ ለመውሰድ እየተሞከረ ነው። ከሱ ጋራ ተባብሮ የሚሰራም የውስጥ ተላላኪም እሱም ላይ እርምጃ እየተወሰደ ነው። አሁን አካባቢዎች አብዛኞቹ ሰው የሚፈናቀለባቸው አካባቢዎች እታነሷቸው አካባቢዎች ምስራቅ ወለጋ፣ ምዕራብ ወለጋ በጣም ጥቂት ቦታዎች ካልሆነ በስተቀር አብዛኛው ሰላም የማድረግ ስራ እየተሰራ ነው። ከኦሮሚያ እና ከአማራ ክልል የተውጣጡ ልኡካን ቡድኖች ወደ ዞኑ የገቡ ተፈናቃ ተፈናቃዮችን ከሳምንት በፊት ጎብኝተው ነበር። ጉብኝቱ ተፈናቃዮቹ ያሉበትን እውነታ ለመረዳትና ተጨባጭ እርምጃ ለመውሰድ የሚያስችል እንደሆነ የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። አሁን ደግሞ ወደ ደቡብ ህዝቦች እናመራለን። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ እንዲራዘ መወሰኑን የዳውሮ ዞን የኮንቶ ልዩ ወረዳ አስተዳደር፣ የምዕራብ ኦሞ ዞን አስተዳደርና የህዝበ ውሳኔ አስፈጻሚ ኮሚቴ ተቃወሙ። የድምፅ መስጫው ቀን ተራዝሟል መባሉ ያልታሰበና ዱብዳ በመሆኑ በህዝብ ዘንድ ቅሬታ መፍጠሩን ለአሜሪካ ድምፅ የተናገሩት የአካባቢው መንግስት አካላት ምርጫው ቀደም ሲል በተያዘው የጊዜ ሰሌዳ መሰረት እንዲካሄድም አሳስበዋል። ህዝበ ውሳኔ በሚከናወንባቸው የምርጫ ክልሎች የጸጥታ ችግር የተነሳ ድምፅ የማይሰጥባቸው የምርጫ ክልሎች በመኖራቸው ህዝበ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ አንድ ቀን 2013 ዓ.ም ይከናወናል የሚል ውሳኔ ማሳለፉ ተዘግቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አለው። የምርጫ ቦርድን ውሳኔ ከተቃወሙ በደቡብ ክልል ለአዲስ ክልልነት ውሳኔ ህዝብ ይካሄድባቸዋል ተብሎ ከሚጠበቁ ዞኖች ውስጥ አንዱ የሆነው የምዕራብ ኦሞ ዞን አስተዳዳሪ አቶ ፋጆ ሳፊዮም ምርጫ እንዳይካሄድ የሚያደርግ ችግር እስካሁን አላጋጠመንም ብሏል። ምርጫን የሚያደናቅፍ የጸጥታ ችግር የለም። ዱሮም የታወቀ የአንዳንድ አርብቶ አደር አካባቢ የመዘራረፍ ምናምን አለ። እሱ የዛሬ ምርጫ ላይ የተፈጠረ ሳይሆን ዱሮም የነበረ ነው። አልፎ አልፎ የሚኖር ነው። ምርጫ እንዳይካሄድ የሚከለክልም አይደለም። የመጨረሻ ወረዳ የሚባለው ችግር አለባት የሚባለው ሱርማ ነው። ሱርማ ላይ የመራጮች ምዝገባ መቶ ፐርሰንት በተገቢ ተጠናቋል። ሁለተኛ ምክንያት ተብሎ በእኛ አካባቢ የተገለጸ መራጮች መደበኛ ምርጫ ክልል ማጀት የሚባል ምርጫ ክልል ሰው አልተመዘገበም ነው። እኛ ደግሞ እንደዞን የመራጮች ምዝገባ መቶ ሁለት ፐርሰንትን ያሳካ ነው እና በእኛ በኩል ምንም የተለየ ችግር የለም ቅሬታቸውን ምርጫ ቦርድን ጨምሮ ለሚመለከታቸው አካላት በደብዳቤ ማሳወቃቸውም ተናግሯል እኛ ምርጫ እንዲካሄድ ነው ፍላጎታችን በተቀመጠ ጊዜ ሰሌዳ ምርጫ እንዲካሄድ ነው የፈለግነው የጸጥታ ችግርም ሌላም ምርጫ መከልከል ስለሌለ በተቀመጠ ጊዜ ሰሌዳ ምርጫ እንዲካሄድ የኮንታ ልዩ አስተዳዳሪ አቶ ፋንታው ብላታ ደግሞ ውሳኔው አያሳምንም ብሏል። እንደ ኮንታ ነው የምናገረው ቀጠና ችግር የአካባቢ ችግር የምርጫውን ማደናቀፍ የሚችል ችግር እንደ ልዩ ወረዳ መንግስት አላጋጠመኝም። ሁሉንም ነገር በተዘራጀ በተቀናጀ ስድስተኛው ሀገራዊ እና ክልላዊ ምርጫውንም በጣም ህዝብ ጋር በመቅረብ የሪፍረንደሙንም ምርጫ አስመልክቶ ህዝቡ ጋር በሚገባ በመቀራረብ በመግባባት የጸጥታውንም ፓርት በምዝገባ ሰኪውር በማድረግ እየሰራ ነው ያለ። ነው በእኛ በኩል የምርጫውን እኛ እንዳናካሄድ የሚያደርግ ስጋት የለም። እንደ ኮንታ ልዩ ወረዳ መንግስት ምርጫ ቦርድንም ሆነ ልዩ ወረዳውን ተጠቃሚ የሚያደርገው ምርጫው በተመሳሳይ እለትና መጀመሪያ በተያዘለት ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት ቢደረግ ነውም ብሏል። እኛ በሰኔ አስራ አራት ላይ ከሀገራዊ ምርጫው ጋር አንድ ላይ ማካሄድ ብንችል በብዙ ነገር ተጠቃሚዎች ነን አንደኛ ጉልበትን ነው ይቆጥባል፣ ጊዜን ይቆጥባል፣ ቁሳቁስ ርጭትን ይቆጥባል። በአንድ ድንጋይ ሁለት ወፍ ነው እንደ መምታት ነው። ምን ተጠቃሚ የሚንሆነው። ስለዚህ ምርጫ ቦርቱን ውሳኔውን ማየት ቢችል፣ እንደገና ቆም ብለው ምናልባትም፣ እንደ ኮንታ ህዝብና መንግስት ምንም አይነት ስጋት የለም። እኛ ኃላፊነት እንደ መንግስት ግት እንወስዳለን። ቆም ብለው ውሳኔውን ቢያይ፣ ለእኛ በብዙ መልኩ ጥቅም እንጂ ጉዳት የለውም። ሐምሌ ወደ ባጉሜ አንድ ላይ ማ እኛ ከዛ ዚ ሳኒ አራት ሳኒ ሰራት ብናካሄድ መንግስት መሰረተን መሰረተን የሚመጣበት ጊዜ ነው። ወደ ወደዛኛው ሄዶ ህዝብንም ዲስካሬጅ ከሚያደርግ በጉጉት ሲጠብቅ የነበረውን አጠቃላይ አካባቢውን ማህበረሰብ ዲስካር ዲስካ የሚያ ውሳኔ ክድ መሆን ወደ ኋላ ውሳኔው መለስ አድርጎ ማየት የሚችልበት እድል ቢኖር እዚህ በጣም መልካም ነው። የእኛንም ተነሳሽነት በጣም የሚያበረታታ ነው። መሆነው የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ ተራዝሟል፣ የሚል ውሳኔም እንደማይቀበሉ ነው የገለጡት። የዳውሮ ዞን ምክር ቤት ዋና አፌ ጉባኤ ወይዘሮ ፀሐይ ገሉ በበኩላቸው ያለ በቂ ምክንያት መራዘሙ እንዳሳዘናቸው ገልጧል። የዞኑን ነባራዊ ሁኔታ ፈጽሞ ያላገናዘበም፣ በሞራልም ሆነ በስነ ልቦና ተዘጋጀውን ህዝብ ቅሬታ ውስጥ ያስገባ ነው በማለትም ተናግሯል። ምንም ምንም የምናውቀው ምክንያት የለም ብብዳ ነው። ምንም የሰማነውም የምናውቀውም አንዳችን ምክንያት የለንም። በአካባቢያችን የሚደረግ በህዝባችን ላይ የሚወሰን ውሳኔ፣ በእኛ ላይ የሚወሰን ውሳኔ እንደ ዞን መንግስት ወደ ህዝብ ጆሮ ወይም ደግሞ ወደ ሚዲያ ከመውጣቱ በፊት እኛ የማወቅ መብቱም አለን ብለን እናስባለን። አለንም ደግሞ በጣም ትልቅ ቅሬታ የተሰማን። እኔ ያው እንደ ህዝብ ምክር ቤት ያው የህዝብን ቅሬታ ነው የምገልጸው። ህዝባችን ባልታሰበ ጊዜ ያለ በቂ ምክንያት የደቡብ ምዕራብ ምርጫ ሪፈረንደም መራዘሙ አንደኛ ለህዝባችን ዱብዳ ነው። እኛም አናውቅም። ህዝባችን በነቂስ ወጥቶ ካርድ የወሰደበት ነገ ደግሞ ፓርቲውንም ሆነ የደቡብ ምዕራቡን ሪፈረንደም ምርጫ ለማካሄድ በነቂስ ወጥቶ ሊመርጥ እየተዘጋጀ የስነ ልቦና ዝግጅት ሁሉ ጨርሶ ቀኑን እየቆጠረ ባለበት በዚህም ሰዓት ባልታሰበ ጊዜ ያለ በቂ ምክንያት የመጣውን የ ምርጫ ቦርድ ውሳኔ አልተቀበለም። ህዝባችን ጉዳዩን በድጋሚ በማጤን ውሳኔውን እንዲያሻሽል እና ውሳኔ ህዝቡም ቀደም ሲል በተያዘለት ሰኔ 14 2013 ዓ ም ከጠቅላላው ምርጫ ጋር እንዲካሄድም አሳስበዋል። ይህ ካልሆነ ግን የዳውሮ ዞን መንግስት ኃላፊዎችም ጨምሮ የዞኑ ህዝብ የማይቀበለው ውሳኔ ነው ሲሉ አስታውቀዋል። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋይ ማሞ የምርጫ ቦርድ መግለጫ ውሳኔ ህዝብ ከሚያስተባብሩ አመራሮችና አካላት እውቅና ውጪ የተደረሰበት በጉዳዩ ላይም ውይይት ሳይደረግበት የተላለፈና እኛም በውል የማናውቀው ነው ብሏል። ብሔራዊ ምርጫ ቦርዱ በራሱና አሳማኝ ባልሆነ ምክንያት ውሳኔ ህዝብን ማራዘሙ ተገቢ እንዳልሆነም ተናግሯል። ውሳኔው ከእኛ ይልቅ ህዝቡን ይቅር አሰኝቷል ያሉት አቶ ፀጋዬ ግልጽነትም የጎደለው ነው ሲሉ ተችተዋል። የምርጫ ቦርድን ውሳኔ የገጠመውን ተቃውሞ በተመለከተ ከምርጫ ቦርድ ምላሽ ለማግኘት ያደረግ ነው ጥረት አልተሳካም። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ ከአጠቃላይ ምርጫ ጋር ሰኔ 14 ቀን ይካሄዳል ተብሎ የታቀደ ቢሆንም ውሳኔ ህዝቡ በሚከናወኑባቸው ምርጫ ክልሎች የፀጥታ ችግር የተነሳ ድምፅ የማይሰጥባቸው ምርጫ ክልሎች መኖራቸው የውሳኔ ህዝቡን ሙሉነት ማለት ስለሚያጎድልና የሁሉንም መራጮች ምርጫ በትክክል መመዘን ስለማይቻል ህዝብ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ አንድ ሁለት ሺ አስራ ሶስት ዓመተ ምህረት ይከናወናል የሚል ውሳኔ ማሳለፉ ተዘግቧል። ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት ውሳኔ ህዝብ ለማካሄድ ሲጠባበቁ የነበሩት የዳውሮ፣ የከፋ፣ የቤንች ሸኮ፣ የምዕራብ ኦሞ፣ የሸካና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን እናመሰግናለን። አሁን ስለ ትግራይ ትምህርት ቤቶች ዘገባለን። በትግራይ ክልል መቀለ ከተማ ከአንድ ዓመት በላይ ተቋርጦ የነበረው የትምህርት ይዘት በዚህ ሳምንት መጀመሩን የክልሉ ትምህርት ቢሮ ገለጸ። የመቀለ ዘጋቢያችን ሙልጌታ ጽብሃ በበኩሉ ተዘዋውሮ ያያቸው ትምህርት ቤቶች ትምህርት ሳይጀምሩ እንዳገኛቸው ገልጿል። ሙልጌታ ዝርዝር ዘገባ ልኮልናል። በትግራይ ክልል ትምህርት በኮሮና ቫይረስ ምክንያት ባለፈው አመት ነበር የተቋረጠው። በዚህ አመትም ባለፈው ጥቅምት ወር ጀምሮ በክልሉ በተፈጠረ ጦርነት የመማር ማስተማሩ ሂደት ሳይጀመር አንድ ዓመት ከሶስት ወር አልፎታል። በዚህ ሳምንት ከሰኞ ጀምሮ በመቀለ ከተማ የሚገኙ ትምህርት ቤቶች ትምህርት መጀመራቸው የክልሉ ትምህርት ቢሮ ገልጿል። የቢሮው ምክትል ኃላፊ ኢንጂነር አስቴር ትባረክ ሁሉም ትምህርት ቤቶች ለትምህርት ተዘጋጅተው ተከፍተዋል ብለዋል። በመቀሌ በአሁኑ ላይ ስናወርድ ግን በመቀሌ ላይ በሙሉ ከጉንበት ሰላሳ ላይ ያየ ነው። ከሁለት ቀን በፊት ትምህርት ቤቱ ሁሉ ተከፍቷል። በቃ የግልም ያሉ ትምህርት ቤቶች የመንግስትም መንግስትም ከፍተው ነው ያዋለ። ትምህርት ቤት ተከፈተ ሲባል አሁን ልጆቹ ለአመታት ነው የራቁት። እንደገና ትራማ አለ፣ ይሄ ቀውስ አለ። ይህንን ክራይሲስ ያለ ትምህርት ተጀመረ ሲባል እየተንጠባጠበ ነው የሚመጣው። ባለድርሻ አካል ስለሆነ ትምህርት ቤቱ ክፈት ሲባል መክፈት አለበት ከፍቶ የሚያስፈልገውን ነገር አስተማሪዎቹ አዘጋጅቶ ተማሪ መጠበቅ አለበት። ተማሪ የተማሪ መምጣት ግን ሁለዛ ነው፣ ተማሪዎች ተበትነዋል ያልኩ ከተበተኑበት እስከሚመጡ ድረስ መንጠባጠባል ይታያል። ይሄ ደግሞ በዚህ ችግር ብቻ እንኳ ይህንን ቢገጥምም በማንኛውም በሰላማዊ ጊዜ ከዓመት በዓል ወይም እንደገና አንድ ሴሚስተር ተምረው ብሬክ ሲኖር ተማሪዎች ግቡ ሲባል የመንጠባጠብ መልክ ይታያል። በተለይ ከክረምት ወደ ትምህርት ቤት ስትገባ መስከረም አንድ ወር ሙሉ እየተንጠባጠኑ ተማሪ የሚገባው የተማሪ ማነስ አለ። ይሄ ፋክት ነው። አምስት ትምህርት ቤት ያገኘኋቸው አሉ። አስር ትምህርት ቤት ሰባት ልጆች፣ ሰባት ተማሪዎች ያገኙታል። ይሄንን የመንጠባጠብ አለ። ትምህርት የለም ብለን ግን መደምደም አንችልም። ደግሞ አንድም ልጅም ቢሆን እኛ ማስተማር ነው የምንችለው። ምክንያቱ አንድ ልጅ መማር ማለት አስር ሺህ ሰው ማደራጀት ማለት ነው። በመቀለ ከተማ በሚገኙ ቅሳነት፣ ገረብ፣ ጸዶ፣ ማይወይኒ የተባሉ አንደኛ ደረጃ ትምህርት ቤቶችና ሐድነት የተባለ ሁለተኛ ደረጃ ትምህርት ቤት የትምህርት መጀመርን ለመታዘብ ተዘዋውሬ ያየው ሲሆን በክልሉ በጦርነቱ ምክንያት ተፈናቃዮች ተጠልለውባቸው ነው ያገኘኋቸው። አጼ ዮሐንስ የመሰናዶ ትምህርት ቤት ደግሞ የወታደሮች ካምፕ ሆኖ ሲያገለግል ቆይቶ ኮምፒውተሮቹና የፕላዝማ ቴሌቪዥኖች ተዘርፈውና ና ተሰባብረው ነው ያገኘሁት። ትምህርት ይጀመራል በመባሉ ደግሞ መማሪያ ክፍሎች ቀለም ተቀብተዋል። ስለ ትምህርት ቤቶች መዘረፍና የተፈናቃይ ማቆያ መሆናቸውን አስመልክቶ ምክትል ቢሮ ኃላፊዋ በመቀለ ከተማ 24 ትምህርት ቤቶች የተፈናቃይ ማዕከላት መሆናቸው ገልጸው፣ 26 የመንግስትና ከ50 በላይ ደግሞ የግል ትምህርት ቤቶች ግን የመማር ማስተማር ሂደቱ ሊቀጥሉ የሚችሉበት ሁኔታ አለ ብለዋል። በዛ በደረሰው ችግር በሌብነትም የተዘረፉ ትምህርት ቤቶች ይኖራሉ አሉም፣ በእኛ በዳሰሳ ያደረግነው ጥናቶችንም አሉ። ይሄ ነገር ማለት ግን ትምህርት አያስከፍትም ማለት አይደለም። ወይም እንደገና መጠለያ አይዲፒ ገብተውበታል። እነዛ የተፈናቀሉም ያው በዛ በችግር የመጣ ሰበብ ነው። ከሞቀ ቤታቸው ወጥተው በብርድና በፀሐይ የሚሰቃዩት ያሉት ግን ለእነሱ መንግስት ሸልተር ሰርቶ ያው ማለቅ ነበረበት። አንዳንድ ነገሮች ነው ወደኋላ እያለን እንጂ በዚህ ሳምንት አሁን አልቆ ይጨረሳል ተብሎ ወደዛ ሞቪ ያደርጋሉ። ይህንን ነገር እንኳ ባያደርጉ ትምህርት እስከሆነ ድረስ ሰፊ መሬቶች ስላለዛ ትምህርት ቤት ላይ ሸልተር ቢሆን አድርገን እናስተምራለን። በትግራይ ክልል ከሚገኙ ትምህርት ቤቶች ከአራቱ አንዱ ወድመዋልና ተዘርፈዋል የሚል ሪፖርት ሂማን ራይትስ ዎች በቅርቡ ያወጣው መረጃ ያሳያል። ኢንጂነር አስቴር ቢሮቸው የደረሰ ውድመትና ዝርፊ አስመልክቶ ዳሰሳ ማካሄዱ ገልጸው ለጥገና ስራ የፌዴራሉ መንግስት 85 ሚሊዮን ብር መመደቡ ገልጸዋል። ያላቸው ጎዶሎ እያሟላል ልጆች ግን ወደ ትምህርት ቤት ገብተው ይቀጥሉ። ምክንያቱ ይሄ የፈረሰብን ይሄ አነሰብን እያለን የደረሰብን ችግር በውስጣችን ይዘን ግን ማለፍ እንችላለን ነው በቃ ማለፍ እንችላለን። አልደረሰብንም ሳይሆን ከነ ጭንቀታችን ወደ ጥሩ ነገር ማለፍ እንችላለን። ልጆችን ማሻገር እንችላለን። ባለው ነገር እያሟለን ማሻገር እንችላለን። ዝም ማለት የለብንም ነው እንጂ ከግጭት የሚመጣው ነገር ብዙ ነገር ወድመዋል። ብዙ ነገር ደርሶብናል። ከመቀለ ከተማ ውጭ በክልሉ ደቡብ ምስራቃዊ ዞንና ማዕከላዊ ዞን አሕፈሮም ወረዳ ትምህርት ለመጀመር ምዝገባ የጀመሩ ትምህርት ቤቶች አሉ ብለዋል ኢንጂነር አስቴር። ለአሜሪካ ድምፅ ሙልጌታ ጽቡሃ፣ መቀለ። ሙልጌታን እናመሰግናለን። አሁን ደግሞ ስለ ትግራይ ሰብአዊ ቀውስ ኢትዮጵያ ስትራብ ዓለም አቀፍ ማህበረሰብ በዝምታ መመልከት የለበትም ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተናገሩ። አምባሳደሯ ይህን ያሉት የዩናይትድ ስቴትስ እና የአውሮፓ ህብረት በኢትዮጵያ ትግራይ ክልል እየተባባሰ በሄደው ሰብአዊ ቀውስ ዙሪያ ለመወያየት በድረ ገጽ አማካኝነት ባካሄዱ ስብሰባ ላይ መሆኑን ስብሰባውን የተከታተለችው የአሜሪካ ድምፅ ዘጋቢ ማርግሬት ባሽር ተናግራለች። ማርግሬትን ያነጋገራት የዓለም አቀፍ እትም ዘጋቢያችን ስቲቭ ሚለር ነው። ስመኝሽ የቆየ ታቀርበዋለች። በድረ ገጽ ላይ በተደረገው ስብሰባ ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ፣ የመንግስታት ድርጅቱ የጸጥታው ምክር ቤት በኢትዮጵያ ባለው ሁኔታ ዙሪያ ዝምታን በመምረጣቸው ንዴታቸውን መግለጻቸውን ስብሰባውን የተከታተለችው ዘጋቢያችን ማርግሬት ባሽር ተናግራለች። በእጅ የሚቆጠሩ ዝግ ስብሰባዎችን አካሂደዋል፣ መግለጫዎችንም አውጥተዋል። ነገር ግን ትልቅ ሰው ሰራሽ አደጋ ሊሆን የተቃረበውን አደጋ ለመቀልበስ ግጭቱን ለማስቆምና ሰብአዊ እርዳታ ሰራተኞች በአካባቢው ተገኝተው ስራቸውን ለመስራት እንዲችሉ ለማድረግ ግፊት ለማድረግ የሚያስችላቸውን መሳሪያዎች አልተጠቀሙም። የስብሰባውን ሂደት በተመለከተ ለባሽር ጥያቄዎችን ያቀረበላት የዓለም አቀፍ ጉዳዮች ዘጋቢ ስቲቭ ሚለር የዓለም ምግብ ድርጅት ከስብሰባው በፊት ባወጣው ቪዲዮ የድርጅቱ የፕሮግራም ክንዋኔ ኃላፊ የሆኑት ማሪያ ሳንታ በትግራይ ክልል ግጭቱ ከመጀመሩ በፊትም በተለያዩ ሁኔታዎች መጎዳቷን ማስረዳታቸውን ያነሳል። የበረሃ አንበጣ መንጋ በተወሰኑ በድርቅ ተጠቅተው የነበሩ የክልሉ ቦታዎች ላይ ጉዳት አድርሰው ነበር። ያ ማለት አካባቢው ቀደም ብሎም አደጋ ነበረበት ማለት ነው። አሁን ደግሞ በግጭቱ ጤና ተቋማት ላይ በደረሰው የአገልግሎት መቋረጥ፣ በብዙ አካባቢዎች ላይ የገበያ ስርጭት በመቋረጡ፣ በማዳበሪያና በዘር እጥረት ምክንያት ወይም በደህንነት ችግር ምክንያት እርሻ ባላከናወኑ ሰዎች ወደ ቀድሞ ኑሯቸው ተመልሰው ህይወታቸውን መደጎም እስኪችሉ የሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር እየጨመረ ይሄዳል ሚለር ይህን በተመለከተ በስብሰባው ላይ የተነሳ ነገር አለ ወይ ሲል ባሽርን የጠየቃት ሲሆን ባሽር አሁን ያለው ሁኔታ በጣም አስደንጋጭ መሆኑን በመግለጽ በአሁኑ ሰዓት 350 ሺህ ሰዎች በትግራይ ውስጥ ለረሃብ አደጋ መጋለጣቸውን ጠቅሳለች በትግራይ ብቻ አይደለም። የሰብአዊ እርዳታ ሰጪዎች በግልጽ እንደሚናገሩት በአፋር በአማራና በመላው ኢትዮጵያ በጣም አሳሳቢ ሁኔታዎች አሉ። ምክንያቱም የዓለም የምግብ ፕሮግራም ኃላፊዋ እንደተናገሩት በአንበጣ በድርቅና በመሳሰሉት ችግር ምክንያት በመላው ኢትዮጵያ የምግብ እጥረት ውስጥ ያሉ አስራ ስድስት ሚሊዮን ሰዎች አሉ። በስብሰባው ላይ ሊወሰዱ ስለታሰቡ እርምጃዎች ተነስቶ እንደሆን ለቀረበላት ጥያቄ በአሽር ስትመልስ የእርዳታ ሰጪ ድርጅት ተወካዮች የተኩስ አቁም ስምምነት እንዲኖርና በጣም ገጠር የሆኑ ቦታዎች ውስጥ የሚኖሩ ሰዎች ጋር እርዳታ ለማድረስ እንዲቻል መጠየቃቸውን፣ የእርዳታ ስራውን ለማከናወንም ትልቅ የገንዘብ እርዳታ መጠየቃቸውንም ተናግራለች። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። መኝሽን እናመሰግናለን። አሁን ምርጫ ነክ ዝግጅት ይቀርባል። ኢትዮጵያ ስድስተኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗ ይታያል። የዚች አገር ዜጎች ተስፋና ስጋቶች ምንድን ናቸው? የአሜሪካ ድምፅ ሬዲዮ ዘጋቢዎች በተለያዩ አካባቢዎች የሚኖሩ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረው ሀሳቦች በተከታታይ እየተስተናገዱ ነው። ለሁሉም መላሾች የቀረቡላቸው ተመሳሳይ ጥያቄዎች፣ ለእርሶ ኢትዮጵያዊ መሆን ማለት ምን ማለት ነው? የዕለት ፈተናዎቹ ምንድን ናቸው? በሁለት ዓመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ? ችግሮቻቸውን ለመፍታት መንግስት ምን ማድረግ የሚችል ይመስሎታል? አገሮው ስላለችበት ሁኔታ የማይወዱት ምንድን ነው? ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔው ምን ይሆናል? የፖለቲካ መሪዎች ሊኖሯቸው የሚገባ በጎ ጎኖች ምንድን ናቸው? ይላሉ የሚሉ ነበሩ። በዛሬው ክፍል አለም ፍስሐ ከመቀሌ ላይ ያነጋገራቸው ሰው ሀሳብ እንሆ። የማነ ገብረመድህን እባላለሁ። እድሜ አርባ አራት ነው። የምሰራው ስራ ደግሞ እዚህ መቀሌ የሆነው በእንጨትና ብረታ ብረት ስራ መስክ ነው የምሰራው። ኢትዮጵያዊነት ለእኔ እንደ ድሮው ክብሬ ነበር ብዬ የማስበው አሁን ሳየው፣ ግን አባቶቻችን በማወቅም ባለማወቅም ለጥፈው ለጣጥፈው የሰሯዋት የድሪቶ ታሪክ ኢትዮጵያ ነው። እያያችሁት ነው እየተፈጠረ ያለውን ነገር። ኢትዮጵያዊ አይደለህም እየተባልኩኝ እኔ ኢትዮጵያዊ ነኝ ማለት ራሱ ስለሚከብድ ኢትዮጵያዊነት ለእኔ ምኔም አይደለም። የየዕለት ፈተናዎች የዛሬ ሰላም ማጣት ነው። ሰላም በሌለበት ሁኔታ ደግሞ በሰላም ወደ ስራ ገብተ በሰላም የምትገባበት ምንም የምታረጋግበት መንገድ የለም። በስጋት ነው የምትኖረው። ስራ ደግሞ አሁን ሰዓት ምን ይሰራል ብለ ነው። ድሮ ብዙ ሰራተኛ ይዘን ስንሰራ የነበረው አሁን እንደምታየው አንድ ሰው ይዘን ነው የምንሰራው፣ ስራም የለም። እንዲህ ነው የዛሬ ፈተና። በዚህ ሁለት አመት እኔ የምመኘው መወዳትን ትግራይ ነጻነቷን አረጋግጣ የራስዋን መብት በራስዋ መወሰን ችላ ታላቋን ትግራይ የምትባል ሀገር ማየት እፈልጋለሁ። ይህን ስል ግን ኢትዮጵያ እንደ ጎረቤት ሀገር ሰላሟን ተጠብቀ ደግሞ ቆንጆ ጎረቤት፣ ጥሩ ጎረቤት ሆነን መኖር መኘው። እንዲህ እንድንሆን እመኛለሁ። የኢትዮጵያ መንግስት ለሰላም ድርድርም ተኩስ ለማቆምም ዝግጁ እስካልሆነ ድረስ ምንም ችግርን ይፈታልኛል ብዬ ተስፋ የለኝም። ሀገሬ ትግራይ ያለችበት ሁኔታ የማልወደው እና የማያስጠላኝ ሰላም አለመኖር ነው። በሄድክበት ጦርነት ያለው ሰው እየተፈናቀለ ነው፣ ሴቶች እየተደፈሩ ነው፣ ሕፃናት እየሞቱ ነው። ይሄ ነገር በጣም ያስጠላል። ይሄ ነገር በጣም አልወደውም። ይህን አልኩ እንጂ ኢትዮጵያ ራሱ ከትግራይ የባሰ ስለሆነ ነው እንጂ ኢትዮጵያም እንደዛ ነው። እና ይህን ነገር በጣም የሚያስጠላኝ የማልወደው ነገር ነው። እኔ የኢትዮጵያ ጠቅላይ ሚኒስትር በሆን የመጀመሪያ ውሳኔ በስርዓቱና በህጉ በመከተል የራስን እድል በራስን በመወሰን የሚለውን ህግ በትግራይ የጠየቁትን በተግባር ማዋል ነበረ። እስራኤል፣ ሌሎችም ካሉ እንደዚሁ የፖለቲካ መሪዎች ሊኖራቸው የሚገባ ነገር ለህገ መንግስቱ መገዛት፣ ህዝባዊነት ሊኖራቸው ይገባል። ታማኝነት ሊኖራቸው ይገባል። ይህን ካደረጉ ነገሮች ሁሉ ሊስተካከሉ ይችላሉ ብዬ አስባለሁ። አድማጮች ዜና ይህ ፕሮግራም የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ይህ ፕሮግራም ማስታወቂያ። የአሜሪካ ድምፅና አሀዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምረው ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምፅ ወይንም ለአሐዱ ራዲዮና ቴሌቪዥን በድምፅ በጽሁፍ፣ በቪዲዮ፣ በስልክ፣ በዋትሳፕ እንዲሁም በፌስቡክ አድራሾቻችንና ገጾቻችን እስከ ፊታችን ቅዳሜ ሰኔ 5 2013 ዓ.ም ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን ቪኦኤ ኒውስ ዳት ካም ወይንም ደግሞ አሃዱ ሬዲዮ ዳት ካም ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራቸው አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ንግድና መዋለ ነዋይ የተቀናበረ ዝግጅት ይቀርባል። የዩናይትድ ስቴትስ አምባሳደር ፍጹም አረጋ ና የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናጅ ኢትዮጵያ ውስጥ ስላለ የስራና ኢንቨስትመንት ዕድሎች በመልከት በተካሄደ በሚመለከት በተካሄደ መድረክ ላይ ገለጻ አድርገዋል በዓለም አቀፍ የንግድ ማዕከልና ና በኢትዮጵያ ኤምባሲ አዘጋጅነት ባለፈው ረቡዕ በተካሄደው በዚህ ውይይት ላይ የዩናይትድ ስቴትስ ኩባንያዎችን ቀልብ ሊስቡ ስለሚችሉ የስራና ኢንቨስትመንት እድሎች ገለጻ ተደርጓል። በንግድና ምጣኔ ሀብት ላይ የሚያተኩሩ ስራዎች ለወጣቶች የተሻለ እድል መፍጠር እንደሚችሉ ሀሳብ ቀርቧል። ውይይቱን የተከታተለችው ጽዮን ግርማ ዘገባ ድርሳናለች። እረቡ ሰኔ ሁለት ሁለት ሺ አስራ ሶስት አመተ ምህረት በኢንተርኔት አማካኝነት በተካሄደውና በሁለቱ አምባሳደሮች ገለጻ በቀረበበት በዚህ ውይይት ላይ ኢትዮጵያ በአንድ መቶ አስር ሚሊዮን የሕዝብ ቁጥሯ ከአፍሪካ ሁለተኛው ሀገር መሆኗን የገለጹት አምባሳደር ፍጹም አረጋ የኮሮና ቫይረስ ወረርሽኝ ከመከሰቱ አስቀድሞ በፊት ደግሞ የምጣኔ ሀብት እድገታቸው በፍጥነት እያደጉ ከሚገኙ የአፍሪካ ሀገሮች አንዷ እንደሆነች ተናግረዋል። ይህ እድገትም ላለፉት ሁለት አስርት ዓመታት የዘለቀ እንደነበር አስታውሰዋል። እድገቱ እንደ አየር መንገድና የባቡር ግንባታ፣ የካርጎ እንዲሁም የአየር መንገድ ግንባታዎች፣ ኢንዱስትሪያል ፓርኮችን በመሳሰሉ ከፍተኛ የመሰረተ ልማት ኢንቨስትመንቶች የተደገፈ እንደነበረ ገልጸው እንዲህ ያሉ ዘርፎች ደግሞ ለኢንዱስትሪ ልማትና ለከተሞች መስፋፋት መነሻ ናቸው ብለው እንደሚያምኑ ጠቁመዋል። ሰማኒያ በመቶ የተጠናቀቀውን የህዳሴ ግድብን ጨምሮ ኢትዮጵያ ከፍተኛ የሆነ የኃይል አመንጪ ስራዎችን እየሰራች መሆኗንም ገልጸ ሲነጻው ይህ ግድብ ሲጠናቀቅ በቀጥታም ሆነ በተዘዋዋሪ መንገድ ለ16 ሚሊዮን ህዝብ የኃይል አቅርቦት እንደሚያመርት ተናግረዋል። ኢኮኖሚ ጂፒ ግሮ ሚንግ ፍ የህዳሴ ግድቡ በረጅም ጊዜ የሚመጣው እድገት በሀገሪቱ ጠቅላላ የሀብት ድምር ላይ በሚያመጣው ተጽዕኖ ለኢኮኖሚው የሚያመጣውን ጥቅም መገመት ይቻላል። በአንድ ወቅት የዓለም ባንክ ባስቀመጠው ግምት ለሀገር ውስጥ ኢኮኖሚ ከሚኖረው ጥቅም ባሻገር ኢትዮጵያ ኃይልን ለውጭ ሀገሮች በመሸጥ አንድ ቢሊዮን የአሜሪካ ዶላር ልታገኝ ትችላለች ብሎ ነበረ። ይሄ በአፍሪካ በጣም ትልቁ ወደ ውጭ የሚላክ የኃይል ምንጭ ነው። በዚህ ደግሞ ምን ያክል ፋብሪካዎችና የንግድ ተቋማት አቅርቦታቸውን አስተማማኝ ማድረግ እንደሚችሉ መገመት ይቻላል። በተጨማሪም የግልና የውጭ ባለሀብቶችን የሚያበረታቱ የህግ ማሻሻያዎች መደረጋቸውን አምባሳደሩ ጠቁመው ለረዥም ጊዜ ማነቆ ሆነው የቆዩ ለአልሚ ባለሀብቶች እንቅፋት የነበሩ የንግድ ህጎችና አንቀጾች ላይ ማስተካከያዎች መደረጋቸውን ተናግረዋል። እንደ ቴሌኮሚኒኬሽን ያሉ ሴክተሮች ላይ የውጭ ኩባንያዎች እንዲገቡና በከፊል ወደ ግል እንዲዛወሩ የቀረቡት ሀሳቦች ከውጭ ኩባንያዎች ጋር ለሚደረጉ የንግድ ትስስሮች እጅግ ጠቃሚ ተጠቃሚ መሆናቸውንም ተናግረዋል። በንግግራቸው ማጠቃለያም ኢትዮጵያ በሀገሪቱና በቀጠናው አስተማማኝ ሰላም ለማረጋገጥና ዘላቂ የሆኑ ኢኮኖሚያዊ ልማት ለመመስረት ቆርጣ ተነስታለች። በቅርቡ የተወሰዱት እርምጃዎችና የኢኮኖሚ ማሻሻዎች የበለጠ ተወዳዳሪና የኢንቨስትመንት መዳረሻ እንደሚያደርጓት፣ ለንግድና ኢንቨስትመንት አዲስ ግፊት እንደሚፈጥር እምነት አለኝ። ይሄ ደግሞ ለዩናይትድ ስቴትስ የንግድ ተቋማት አዲስና ያልታየ የንግድ ስራ እድል እንደሚፈጥር እተማመናለሁ። እናም ሁላችሁም ይህንን እድል እንድትመረምሩት እጋብዛችኋለሁ። በዓለም ላይ ከሚወዷቸው አገሮች አንዷ ስለሆነችው ኢትዮጵያ የንግድና የኢንቨስትመንት መጨመር መናገር መቻላቸው እንዳስደሰታቸው የገለጹት የዩናይትድ ስቴትስ የቀድሞ አፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናሽ ኢትዮጵያ ከሰሐራ በታች ካሉ የአፍሪካ ሀገራት የተለየች ናት ብለዋል። ኢትዮጵያ በሌላ መንገድ ትለያለች። ምክንያቱም በብዙ የአፍሪካ ሀገራት ላይ ላዩን ሰላም ይኖርና ብዙም ውስጥ ሳይገባ ሁከትና ብጥብጥ ይኖራል። የኢትዮጵያ ከዚህ ተቃራኒ ነው። በኢትዮጵያ ላይ ላይ ላዩን ብጥብጥ ይኖርና ከታች ግን እጅግ ጠንካራና የዘለቀ ትስስር አለ። እዚህ ያለው ሰው አሁን ከኢትዮጵያ እየወጣ ስላለው መጥፎ ዜና እንደሚያውቅ እርግጠኛ ነኝ። እሱን ከመጥቀስ ወደ ኋላ አልልም። ነገር ግን አንድ መታወስ ያለበት ነገር አሁን እየሆኑ ያሉት አብዛኞቹ ነገሮች ከዚህ ቀደም ከነበሩት የከሸፉ የፖለቲካና ኢኮኖሚ ፖሊሲዎች የመጡ ውጤቶች ናቸው። ይህን ሁኔታ ልክ በድስት ተከርኖ ሲፈላ ከቆየ ውሃ ጋር ነው የማነጻጽረው ያሉት አምባሳደር ቲቦር ናሽ፣ አሁን የኢትዮጵያ መንግሥት ክዳኑን በመክፈት የተወሰነውን እንፋሎት እንዲወጣ ለማድረግ እየሞከረ ነው። ነገር ግን ሁሌም በአንድ አይወጣም። እጅግ በጣም አስቸጋሪ ስራ ነው ያሉት አምባሳደር ቲቦር ናሽ አያይዘውም እኛ ኢትዮጵያ ሁኔታውን መቆጣጠር እንድትችል ምኞት አለን ካሉ በኋላ ቀደም ባለጋ ንግግር ውስጥ ሁኔታዎች ይስተካከላሉ በሚል የተጠቀሰውን በማስታወስ አምባሳደሩ እንዳሉትም በቁጥጥር ስር ይውላል ብለን ተስፋ እናደርጋለን ብለዋል። ኢትዮጵያ አሁን አለችበት ያሉትን ሲናገሩም ኢትዮጵያ እውነቱ ምንድን ነው? ኢትዮጵያ አሁን በፖለቲካና በኢኮኖሚ ፖሊሲዎቿ 180 ዲግሪ የዞረ ትልቅ ለውጥ አድርጋለች። አሁን ያለው መንግሥት ከመቼውም ጊዜ የተሻለ ነጻ የፖለቲካ ስርዓት ማራመድ ይፈልጋል። በኢኮኖሚው በኩል ደግሞ መንግሥት አሁን ሙሉ ለሙሉ በመንግስት ቁጥጥር ስር ያለውን ስርዓት ገበያ መር ሆኖ እንዲቀየር ይፈልጋል። የኢትዮጵያና የዩናይትድ ስቴትስ ኩባንያዎች የንግድ ትስስር ለኢትዮጵያ ይፈጥራል ያሉትን እድል ሲያስረዱም ኢትዮጵያ አሁን እኔ የወጣት ማዕበል ብዬ የምጠራው ሁኔታ ውስጥ እያለፈች ነው። እነዚህ በሚሊዮኖች የሚቆጠሩ ከሰላሳ ዓመት በታች የሆኑ ወጣቶቿ ደግሞ ተስፋ የቆረጡ ሥራ ፈላጊዎች ናቸው። ለኢትዮጵያ የወደፊት ስኬት ዋና ቁልፉ ያ ነው። ለኢትዮጵያ ወጣት ሥራ የሚያስገኘው ደግሞ የምዕራብ ሀገራት የመዋለ ንዋያቸውን ወደ ኢትዮጵያ ማፍሰሳቸው ነው ብዬ ከልብ ያምናለሁ። ምክንያቱም ካለ ልምድ የምዕራብ ሀገራት ድርጅቶች ብዙ መልካም ነገሮች አሏቸው። ቴክኖሎጂ ያስተላልፋሉ፣ ያሰለጥናሉ፣ በጉቦ ሥራ አይሰሩም አካባቢውን ያከብራሉና ሰራተኞቻቸውን በጾታና በብሔር ሳይለዩ እኩል ይመለከታሉ። በዚያ መልኩ ነው ኢትዮጵያን ወደፊት ማራመድ የሚቻለው። አምባሳደር ቲቦር ናሽ ፎረሙ ላይ ባደረጉት የማጠቃለያ ንግግራቸው ኢትዮጵያ በእርግጥ ዋናው አጣዳፊ ችግር በሰሜን ኢትዮጵያ ትግራይ ክልል ያለው አስቸኳይ የሰብአዊ ቀውስ ነው። እጅግ ልብ የሚሰብር ሁኔታ ነው፣ ግን ቶሎ ይፈታል ብዬ ከልብ ያምናለሁ። በእርግጥ ከግጭቱ በኋላ በጣም ጥንቃቄ የሞላ አመራር ያስፈልጋል። አገር አቀፍ የሆነ የአመራር ብቃትና ድንቅ የብሔራዊ እርቅ ጥበብ ይጠይቃል። ግን ቅድም እንዳልኩት እኔ በኢትዮጵያ አምናለሁ እና ሀገሪቱ ያንን የማድረግ አቅም አላት ብዬ አምናለሁ። ከዚህ ቀደምም አስቸጋሪና አሳዛኝ ሁኔታዎች ገጥመው ያውቃሉ እና ከዚህ እንደሚወጡ ምንም ጥርጥር የለኝም። ስለዚህ ዋናው ነገር ምንድን ነው? ኢትዮጵያ ለብዙ ሺህ ዓመታት ትኖራለች፣ ከዚህ በኋላም ለተጨማሪ ብዙ ሺህ ዓመታት ትኖራለች። በዚህ ቴክሳስ በሚገኘው በዓለም አቀፍ የንግድ ማዕከልና በኢትዮጵያ ኤምባሲ አዘጋጅነት በተሰናዳው የኢንተርኔት ላይ ውይይት ላይ የተለያዩ ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ አድማጮች፣ በዋሽንግተን ዲሲና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ትላንት በውጭ ጉዳይ መስሪያ ቤቱና በአሜሪካ ድምፅ ፊት ለፊት ሰልፎች አድርገዋል። ሰልፈኞቹ ኢትዮጵያ ውስጥ እየተካሄዱ ነው ያሉትን የሰብአዊ መብት ጥሰት ያወገዙ ሲሆን በአሜሪካ ድምፅ ሬዲዮ ላይ ያላቸውን ቅሬታ አሰምተዋል። የአፍሪቃ ቀንድ አገልግሎት በተዛባ መረጃ ከሰዋል። የአሜሪካ ድምፅ አመራር ክሱን እንደሚመረምር አስታውቋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ እንዲሁም የአሜሪካ ድምፅ የሰጧቸውን ምላሾች ያካተተውን ሙሉ ዘገባ በነገው ምሽት ይዘን እንመለሳለን። Yeah. I I'm be me

ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። ፕሮግራሙ አስተባባሪ ንጉሱ ታመሬ ነው። አበባዮ ካሳ ደግሞ የዌብ እና የማህበር ሚዲያ የማህበራዊ ሚዲያ ፕሮዲሰር ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታቸው አዳኝ ፍሳሐዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። በደህና ቆዩን።